በኢትዮጵያ ምጣኔ ሀብት ከፍተኛ ሚና ያለው የግብርናው ዘርፍ አፋጣኝ መዋቅራዊ ለውጥ ያስፈልገዋል። የመሬት ይዞታና የሰፋፊ እርሻዎች ልማትም ከፖሊሲ እስከ አፈጻጸም ለውጥ ያሻዋል ሲሉ አስተያየታቸውን ለአሜሪካ ድምጽ ራዲዮ የሰጡ የልማት ምጣኔ ሀብት ባለሙያ ያስረዳሉ። ከሰላሳ ዓመታት በላይ በዓለም ባንክ እና በሌሎችም የልማት ድርጅቶች ያገለገሉት ዶክተር አክሎግ ቢራራን ሄኖክ ሰማ ጊዜር ነው ያነጋገራቸው። ሁሉን አሳታፊ ለውጥ ያሻል ይላሉ ባለሙያው። ኢትዮጵያ ያላት የተፈጥሮ ሀብት፣ ዘይት አታመርትም። ዳያመንድ ወይም ደግሞ እንቁ አታመርትም። እንደ ደቡብ አፍሪካ አይደለችም፣ ወይም ደግሞ እንደ ዛየር አይደለችም። ግን ያላት የተፈጥሮ ጥሪት መሬት፣ ወንዝ፣ ውሃ፣ ዝናብ፣ የሰው ኃይል እነዚህ ናቸው። አብዛኛው የኢትዮጵያ ሕዝብ የሚመካው በእርሻ ነው። እርሻው እያደገ መዋቅራዊ ለውጥ ስኬታማ እየሆነ በሚሄድበት ጊዜ ለኢንዱስትሪ መጋቢ ይሆናል። እየተሻሻለ ዘመናዊ እየሆነ ይሄዳል። መጋቢ ተደጋጋፊ የሆነ ኢኮኖሚ ለመፍጠር ይቻላል፣ ያስችላል የሚል ነው። ዐፄ ኃይለ ስላሴ ያደረጉት አንድ ሰሞን በኢትዮጵያ በጣም ከፍተኛ የሆነ የግል እርሻ የኮሜርሻል የንግድ እርሻ ተስፋፍቶ ነበር። ደርግ ያንን አወደመው። በጣም የሚዘገንና የሚያሳዝን ነው የንግድ እርሻ መሳፋቱ ለኢትዮጵያ አንደኛ የምግብ ዋስትና ያስገኝ ነበር ሁለተኛ የኢንዱስትሪ መጋቢ ይሆን ነበር የጨርቃ ጨርቅ ፋብሪካ አሁን ቱርኮች የያዙት ፓኪስታኖች የያዙት ሌሎችም የያዙት ኢትዮጵያውያን እንዲይዙት ይችሉ ነበር ምክንያቱም ኢትዮጵያውያን ታታሪዎች ናቸው ማንኛውንም ነገር ለመስራት የሚችል ህዝብ ነው ያለው ኢትዮጵያ ውስጥ ዶክተር አክሎግ ግን እዚህ ላይ በተለይ ሰፋፊ የግል እርሻዎች መኖራቸው የመንግስትም እርሻዎች የተስፋፉበት አጋጣሚ አለ። ይህንን በአጼ ኃይለስላሴ ዘመን የሆነውን አስቀድመው ሲያወድሱት ቆይተዋል በተደጋጋሚ ግን፣ እዚህ ዝግጅትም ቀርበው የኢትዮጵያ የአሁኑ መንግስት ኢህአዴግ የሚያደርጋቸውን የእርሻ መስፋፋቶች ይቃወማሉ። በጽሁፍም ብዙ ጊዜ የሚገልጹት ነው። ለምን? አዎ፣ እኔ የዘመናዊ እርሻ በኢትዮጵያውያን የተያዘ አካባቢዎችን የሚጠብቅ ነዋሪዎችን ህይወታቸውን ወደ ጥሩ ኑሮ ሁኔታ የሚለውጥ በምንም አልቃወምም፣ አስፈላጊ ነው እላለሁ። ነገር ግን በጣም አስቸጋሪ ሆኖ የማገኘው ካሩቱሪ የተባለው የህንድ ድርጅት ብዙ ሺህ ሄክታር መሬት ለም መሬት መሰጠቱና ምርቱን አምርቶ ሰዎችን ሳይቀጥር ኑሯቸውን አቃውሶ ለህንድ ገበያ ማቅረቡን እቃወማለሁ። በግ ካራቶሪ አሁን እንኳ ስራውንም እንደማቆሙ ነው ያለው። ሰዎች ከመፈናቀላቸው ውጪ በስፋት የተገኘ ጥቅም ቢኖር ካራቶሪ ምናልባት በህንድ አክሲዮን ገበያ ያገኘው ጠቀም ያለ ገንዘብ ነው። አስቀድመው በዚህ በህንድ አክሲዮን ገበያ ዋጋው ትንሽ የነበረው ኩባንያ በጣም በትልቅ እያንዳንዱን ድርሻውን ሼሩን ሸጦ የወጣ ድርጅት ነው። ስለዚህ ያፈጻጸም ችግር በስፋት ሁሉም ጋር የሚነሳ ጉዳይ ነው። የክልል መንግስታትም ባለስልጣናት ያነሱት ጉዳይ ነው። ህዝብ የሚያፈናቅል በሚሆን ጊዜ ከዛም አልፎ ስለዚህ እንግዲህ ሰፋፊ እርሻዎች ለኢንዱስትሪ መር የግብርና ኢኮኖሚ ወሳኝ በተለይ ደግሞ ዘለቄታ ያለው ልማት ለማምጣት የሚያስችሉ ከሆነ የኢትዮጵያ መንግስት ከነኚ ትላልቅ የግብርና ወይም የተለያዩ ኩባንያዎች ጋር በሚያደርጋቸው ድርድሮች ወይም በሚስማማባቸው በሚፈርማቸው ስምምነቶች ማንሳት ያለበት ነጥብ ምን ምን ናቸው? አገራዊ ጥቅምን ለማስጠበቅ አግባብ ያለው ነው። ብሔራዊ ጥሪት በሚባልበት ጊዜ ባለቤትነትን ይጠይቃል። ባለቤቱ ማን ነው? ባለቤቱ የኢትዮጵያ ህዝብ ነው፣ ነዋሪው ነው። ለምሳሌ በጋምቤላ ብንወስድ ለግል ባለሀብቶች የተሰጠ ብዙ መሬት አለ። ለውጭ ሀገር ድርጅቶች የተሰጠ ብዙ መሬት አለ። የጋምቤላ ሕዝብ ተሳታፊ ነው አይደለም የሚለው ነው ዋናው ጥያቄ ለእኔ። በኦሮሞያ የኦሮሞያ ሕዝብ እና እንዲያው ቢቻል ኖሮ እንዲያውም አላደለንም እንጂ ኢትዮጵያውያን፣ ትግራይ ሆነ አማራ ሆነ ጉራጌ ሆነ የፈለገው ይሁን ማንም ኢትዮጵያዊ ጠንክሮ እስከሰራ ድረስ አካባቢውን እስከጠበቀ ድረስ ነዋሪዎቹን እስከጠቀመ ድረስ ህዝቡን ተመግቦ እንዲያደር ስራ እድል አግኝቶ እንዲያደር እስካደረገ ድረስ እና አገሪቱ ራሷን እንድትችል እስካደረገ ድረስ ይሄ አግባብ አለው። የእርሻ ሚና አግባብ የማይኖረው ግን ድርድር በሚደረግበት ጊዜ ለሀያ አምስት አመት ሆነ ለሀምሳ አመት ወይም ደግሞ አንድ ጊዜ እንዲያውም መጽሐፍ ጽፌበታለሁ ታላቁ የመሬት ነጠቃ የሚለው ምንድነው? ያየሁት ሁኔታና ዓለም ባንክም በዘገባው ላይ በመጀመሪያ ዘገባው ላይ ያስጠነቀቀው ምንድነው? ባለቤትነቱን ማነው የያዘው የሚለው ነው። ለምንድን ነው የሚጠቅመው? እንግዲህ ጥቅም አለው እኮ በኢንቨስት ገንዘብ በሚፈስበት ጊዜ የስራ እድል መፍጠር አንዱ እንትን መመዘኛ ነው። ቴክኖሎጂውን ማሻሻል አንዱ መመዘኛ ነው ኢንዱስትሪውን ማስፋፋት አንዱ መመዘኛ ነው የውጭ ምንዛሬ ማግኘት ብቻ መመዘኛ ሊሆን አይችልም ይሄ ነው ችግር የኔ ምንድን ነው ኢትዮጵያውያን የስራ እድል የሚያገኙበት ከሆነ ከሚሰደዱ ወጣቶች ወደዚያ ዘርፍ ቢሄዱ ወይም ደግሞ አይ ጭራሹን ልክ ጋምቤላ እንደሆነው አይ ምን መሬታችን ተነጥቋል ምንም አማራጭ የለብንም ብለው ነዋሪዎቹ ወደ ኬንያ ስደተኛ ከሚሆኑ ወይም ደግሞ ወደ ደቡብ ሱዳን ከሚሄዱ ይህንን የሚያስወግድ የፖሊሲ ወይም መዋቅራዊ ችግሮችን፣ የአስተዳደር ችግሮችን የሚያስወግድ የዘመናዊ እርሻ ሁኔታ ያዋጣል፣ ለኢትዮጵያ ያዋጣታል። የማያዋጣው ግን ቅድም እንዳልኩት ባለቤትነቱን ከኢትዮጵያውያን ነጥቆ ለውጭ ሀገር ኢንቨስተሮች መስጠቱ አያዋጣም።